ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የረቡዕ ታኅሣሥ አራት 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ እንደምናመሻችሁ የምናስተናግዳችሁ ቆንጂት ታዬና፣ ጤና ይስጥልኝ አዲሱ አበበንን። ጨለንቆ ከተማ ላይ የተቃውሞ ሰልፍ በማድረግ ላይ የነበሩትን አስራ አምስት ሰዎች የገደሉ የሰራዊት አባላትና ትዕዛዝ የሰጡ ኃላፊዎች በሕግ እንዲጠየቁ የኦሮሚያ ብሔራዊ ክልላዊ መንግስት አሳሰበ። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሁኔታ እጅግ እጅግ በጣም ጥልቅ የሆነ መሪር የሆነ አዘን እንደተሰማው ክቡር ፕሬዝዳንታችን አቶ ለማ መጀርሳ በዛሬ ሁለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥተዋል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ስለ ጨለንቆ ሁኔታ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ዘገባው ይሰማል። አሁን የሰዓቱን የዓለም ዜናዎች እናቀርባለን። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩት ሶማሊያ የበልጥ አስተማማኝ ተቋማትን በመገንባት በአስቸኳይ የሰብአዊ እርዳታ ተመጽዋችነት ካለው ወይም ከተመጽዋችነት አዙሪት ሰብራ ለመውጣት የሚያስላትን ተጨባጭ እርምጃ እየወሰደች ነው። ሊሳ ሽላይን ለቪኦኤ ከጄኔቫ ተከታዩን አጭር ዘገባ ልካለች። ሰሎሞን ክፍሌ ያቀርበዋል። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ከሩብ ሚሊዮን በላይ ሶማሊያውያን ያለቁት ድርቅ ያስከተለው ረሃብ ወደ ቸነፈር ከተለወጠ በኋላ እንደነበር ይታወሳል። ዘንድሮም ቸነፈር ሊከሰት እንደሚችል ብዙ ማስጠንቀቂያዎች ቢሰጡም የያኔው ዐይነት ተመሳሳይ ሰብአዊ እልቂት አልደረሰም። በሶማሊያ የተባበሩት መንግሥታት የልማት መርሃ ግብሮች ዳይሬክተር ጆርጅ ኮንዌይ እንደሚሉት ይህ በግልጽ የሚያሳየው ረሃብ የተቀናጀ እርምጃ ከተወሰደና ምክንያቶቹን ለይቶ በማውጣት ምላሽ መስጠት ከተቻለ ሊወገድ እንደሚችል ነው። ዘንድሮ በ2011 ካየነው የባሰ ድርቅ ቢደርስም ረሃብን ግን ማስወገድ ተችሏል። ይህ ደግሞ መንግሥት ቀደም አድርጎ በብሔራዊ ደረጃ ችግር መፈጠሩን በማስታወቁ የተባበሩ መንግሥታት ድርጅት ረሃብ እንዳይፈጠር ለመከላከል አስቀድሞ የገንዘብ እርዳታ በመጠየቁና ዓለም አቀፍ ለጋሾች ፈጥነው የእርዳታ እጃቸውን በመዘርጋታቸው ነው። የነኚህ ሁሉ ድምር ውጤት ነው ረሃብን መከላከል ያስቻለው። በተጨማሪም ይላሉ ጆርጅ ኮንዌይ። በተጨማሪም ሀገሪቱ ውስጥ በተቋማት ግንባታው ዙሪያ እድገት መታየቱና ቁልፍ የክልል ከተሞችን ጸጥታ ለማረጋጋት የተወሰዱ እርምጃዎች በ2011 ከታየው በተሻለ ምላሽ ለመስጠት አስችሏል። በመጪው ዓመት 3 ሚሊዮን 900 ሺህ ለሚጠጉ ሶማሊያውያን የነፍስ አድን እርዳታ ለመስጠት ከአምስት ቢሊዮን ዶላር በላይ ያስፈልጋል ሲል የተባበሩት መንግስታት ድርጅት ተማጽኗል። የአውሮፓ ህብረት አገሮች ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራንያን ባህርን እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ተናገረ። አምነስቲ ትናንት ማክሰኞ ይፋ ባደረገው መግለጫ እንዳስታወቀው የአውሮፓ መንግስታት ለሊቢያ የቴክኒክ እገዛ በማድረግ ጭምር እየተባበሩ ናቸው። በዚህም በብዙ መቶዎች የሚቆጠሩ ፍልሰተኞችና ስደተኞች እጣፈንታ በሊቢያ ባለስልጣናት በሚሊሺያዎችና ታጣቂዎች እጅ ውስጥ ነው ሲል አምነስቲ አመልክቷል። የአምነስቲ የአውሮፓ ዲሬክተር ጃን ዳል ሁሰን ሲናገሩም ለተቀነባበረ ወከባና የመብት ጥሰት የተጋለጡ በብዙ ሺዎች የሚቆጠሩ ፍልሰተኞች እስር ቤት ውስጥ ላልተወሰነ ጊዜ ተዘግቶባቸው እንደሚገኙ አመልክተዋል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንዳስታወቀው በዚህ በአሁኑ የአውሮፓውያን 2017 ዓ ም ባህር አቋርጠው ወደ አውሮፓ የሚገቡ ፍልሰተኞችና ስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በ53 ከመቶ ቀንሷል ብሏል። ከ166 አዲስ ገቢዎች መካከል ወደ 70 ከመቶ ያህሉ ኢጣሊያ መግባታቸውንም አይኦኤም አመልክተዋል። የመን ዋና ከተማ በሚገኝ ፖሊስ ጣቢያ ላይ ዛሬ በተካሄደ የአየር ጥቃት 30 ሰዎች ተገደሉ። ሳንአ ውስጥ ባለው የፖሊስ አካዳሚ ቅጥር ግቢ በሽምቅ ተዋጊዎች ቁጥጥር ስር ባለው ፖሊስ ጣቢያ ላይ ዛሬ ረቡዕ ማለዳ በተካሄደ በዚህ የአየር ጥቃት ከሞቱት ሌላ ቢያንስ ሰማንያዎች መቁሰላቸው ታውቋል። ጥቃቱ የተካሄደው በሳዑዲ መራሹ ጣምራ ኃይል ነው። ኢላማ ያደረገውም የሽምቅ ተዋጊዎቹን ይዞታ እንደሆነ ተመልክቷል። ይህ እንደ አውሮፓ ቆጣጠር በ2015 የተጀመረውና የተባበሩት መንግስታት ድርጅቱ ኃላፊው አንቶኒዮ ጉተሬሽ ባለፈው እሁድ ትርጉም የለሽ ያሉት ጦርነት እንዲያበቃ ማሳሰባቸው አይዘነጋም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ባለፈው አርብ ሲናገሩ ሳዑዲ አረቢያ የመን ውስጥ የምታደርገውን ወታደራዊ ጣልቃ ገብነት እንድታቆም ማሳሰባቸው አይዘነጋም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠታቸውን በመቃወም አብዛኛዎቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ረቡዕ ኢስታንቡል ውስጥ መሰባሰባቸው ተሰምቷል። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዝደንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረቱ ባየለበት በዚህ ወቅት መሆኑ ነው። ስብሰባውን ያዘጋጀው 57 ሀገሮች በአባልነት የሚገኙበት ኦአይሲ የእስልምና ጉባኤ ድርጅት ነው። ይህን ጉባኤ በአሁኑ ወቅት ቱርክ በሊቀመንበርነት የምትመራ ሲሆን፣ አስቸኳይ ስብሰባውንም የጠሩት የሀገሪቱ ፕሬዝደንት ሬቼፕ ታይብ ኤርዶዋን ናቸው። ኤርዶዋን በስብሰባው መጀመሪያ ላይ ባሰሙት ንግግር ለዓለም አቀፍ ህግና ለፍትህ ከፍተኛ ግምት ያላቸውን እነዚህን መሪዎች ለስብሰባ ስንጋብዝ የኢየሩሳሌምን የፍልስጤም ዋና ከተማነት እንዲገነዘቡ በማሰብ ነው እንዲገነዘቡ በማሰብ ነው ብለዋል። የፕሬዚደንት ትረምፕ ውሳኔም ህገ ወጥ እንደሆነ ተናግረዋል ኤርዶዋን። ቻይና ከሰሜን ኮሪያ ጋር ያለምንም ቅድመ ሁኔታ ለመዋየት በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ትለርሰን የቀረበላትን ሐሳብ መቀበሏ ተሰማ። ከዚህ ስምምነት የተደረሰው በባሕረ ሰላጤው አካባቢ ያለው ውጥረት እያየለ በመምጣቱና ይልቁንም የደቡብ ኮሪያዋ ፕሬዚዳንት ሙንጃኢን ቻይና ውስጥ የአራት ቀናት ጉብኝት በጀመሩበት ወቅት መሆኑ ነው። ዛሬ ረቡዕ በተጠራ ጋዜጣ ጉባኤ ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ ሉካንግ በሰጡት ቃል ውጥረቱን ለማርገብና ድርድሩን ለማስጀመር ይቻል ዘንድ ቤይጂንግ ውይይቱን ትቀበላለች ብለዋል። በዚህ ወቅት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሜን ኮሪያ ወደ ድርድሩ ትመጣ ዘንድ ቻይና ግፊት ማድረግ አለባትም ብለዋል። አንድ የቀድሞ የዩናይትድ ስቴትስ ባለሥልጣን ለቪኦኤ በሰጡት ቃል ሰሜን ኮሪያ ዝግጁ በሆነችበት በማንኛውም ጊዜ ለመዋየት፣ ይልቁንም ያለምንም ቅድመ ሁኔታ ድርድር ለመጀመር ዝግጆች ነን ማለታቸው ተሰምቷል። ፓኪስታን ከሽብርተኝነት ጋር ያላት ቁርኝት ዋጋ ያስከፍላታል ስትል ዩናይትድ ስቴትስ አስጠንቅቃለች። የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ባወጡት ማስጠንቀቂያ ኢስላም አባድ አገሯ ላይ እያየለና እየተበራከተ ከመጣው የሽብርተኛ ቡድን ጋር ያላትን ትስስር ካላቆመች ድንበሯን እስከ ማጣት ያደርሳታል ብለዋል። የዩናይትድ ስቴትስ ማስጠንቀቂያ ይፋ የሆነው ዋሽንግተንና ኢስላም አባድ በመካከላቸው ያለውን አለመተማመን ለማጥበብና ከጎረቤት አፍጋኒስታን ጋርም ሰላም ለመመስረት ስለሚቻልበት ሁኔታ ዲፕሎማሲያዊ ውይይት ትናንት ማክሰኞ እያካሄዱ ባሉበት ወቅት ነው። ከፓኪስታን ጋር በጋራ መስራት እንሻለን ሲሉ የተደመጡት የውጭ ጉዳይ ሚኒስትር ቲለርሰን ይህ የሚሆነው ግን ፓኪስታን ሀካኒ ከተሰኘው የሽብርተኛ መረብ ጋር ግንኙነቷን ስታቆም ብቻ ነው ብለዋል። በመጨረሻ ሁለት የሮይተርስ ጋዜጠኞች ሚያንማር ውስጥ በቁጥጥር ስር ዋሉ። ምክንያት ምስጢራዊ ሰነዶች ይዘዋል ተብለው ስለተጠረጠሩ። ሰነዶቹ በአሁኑ ወቅት እዚያው አገር ራካይን ውስጥ ካለው የፍልሰተኞች ቀውስ ጋር የተገናኙ ናቸው ብሏል። መንግስቱ ዛሬ ረቡዕ ባወጣው መግለጫ በቁጥጥር ስር የዋሉት የሮይተርስ ጋዜጠኞች ስለ ራካይን የደህንነት ኃይሎች የሚገልጡ መረጃዎችን ለውጭ አገር ዜና አውታሮች ለማስተላለፍ ሞክረዋል ሲሉ የመንግስት ባለሥልጣናት ተናግረዋል። በቀድሞዋ በርማ በዛሬዋ ማያንማር ውስጥ ያለው የዩናይትድ ስቴትስ ኤምባሲ በሰጠው መግለጫ የጋዜጠኞቹ መታሰር አሳስቦናል ብሎ ሲያበቃ ዲሞክራሲ እውን የሆን ዘንድ ጋዜጠኞች ስራቸውን በነጻነት ማከናወን መቻል አለባቸው። ጋዜጠኞች ስራቸውን በነጻነት ማከናወን አለባቸው ብሏል። ዜናው አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እንዲሁም በ15785 ኪሄ በ25 ሜትር ባንድ የሆነ እንደሆን ደግሞ በ12110 በ12140 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ጥቅምት 22 ይላል፣ የተጻፈው ልክ አልመሰለኝም። ታህሳስ አራት አይደለምን ጎበዝ? ታህሳስ አራት የሰው አገር ሰዎች የምናስተናግዳችሁ አዲሱ አበበና ቆንጂት ይታይነ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እናልፋለን። ቀዳሚው የዕለቱ አብይ ርዕስ ነው። ጨለንቆ ከተማ ላይ የተቃውሞ ሰልፍ በማድረግ ላይ የነበሩትን አስራ አምስት ሰዎችን የገደሉ የሰራዊት አባላትና ትእዛዝ የሰጡ ኃላፊዎች በህግ እንዲጠየቁ የኦሮሚያ ብሔራዊ ክልላዊ መንግስት አሳሰበ። ግድያው መሳሪያ ባልታጠቁ ሰዎች ላይ የተፈጸመ ወንጀል ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ። በሌላም በኩል በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን ለይተው ጥቃት በፈጸሙና ሁለት የትግራይ ተወላጅ ተማሪዎችን በገደሉ አካላት ላይ ህጋዊ እርምጃ እንደሚወሰድ ቃል አቀባዩ አስታውቀዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ ደግሞ በሁለቱም አካባቢዎች ለሞቱት ሰዎች ቤተሰቦች ሀዘኑን ገልጿል። መንግስት የዜጎቹን ደህንነት ማረጋገጡና አጥፊዎቹን ለፍርድ ማቅረቡ አስፈላጊ ነው ብሏል ኤምበሲው። እስክንድር ፍሬው አቶ አዲሱ አረጋን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ምሥራቅ ሐረርጌ በጨለንቆ ከተማ በተፈጠረው አሳዛኝ ሁኔታ ላይ ማብራሪያ የሰጠው የኦሮሚያ ብሔራዊ ክልላዊ መንግስት 15 ሰላማዊ ሰልፈኞች መገደላቸውን፣ 14 ደግሞ መቁሰላቸውን የጠቀሰው ለኦሮሚያ ብሮድካስቲንግ ኔትወርክ አስተያየት የሰጡት የክልሉ ፕሬዝዳንት አቶ ለማ መገርሳ በድርጊቱ ተሳታፊ የሆኑ አካላት ተጠያቂ መሆን እንዳለባቸው ተናግረዋል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን የለየ ጥቃት እየፈጸሙና ሁለት የትግራይ ክልል ተማሪዎችን የገደሉ አካላትም ተገቢ ህጋዊ እርምጃ እንደሚወሰድባቸው አረጋግጠዋል። የፕሬዝዳንቱን ማብራሪያ በማስመልከት የክልሉን መንግስት ቃል አቀባይ አቶ አዲሱ አረጋን አነጋግሬያለሁ። አህመዲን አህመድ አሳሳ የተባሉ ግለሰብ በሶማሌ ክልል ልዩ ኃይል መገደላቸው በጨለንቆ ከተማ ለተካሄደው ሰላማዊ ሰልፍ መነሻ እንደነበር በቅድሚያ ገልጸዋል። የተወሰደው እርምጃ ግን ተገቢ አልነበረም ሲሉ አቶ አዲሱ የክልሉን ፕሬዝዳንት ሀሳብ አብራርተዋል። ሆነ ሐዘን እንደተሰማው ክቡር ፕሬዚዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥተዋል። የመግለጫቸውም ይዘት በዜጎቻችን ላይ በተለይ በሰላማዊ ዜጎች ላይ ተቃውሟቸውን የተሰማቸውን ነገር በሰላማዊ መንገድ ምንም መሳሪያ ሳያይዙ በሚገልጹበት ወቅት እንደዚህ አይነት ጥቃት ያጠፋ ሰው ምናልባት ሰልፈኞቹ በተለያየ ሁኔታ ጥፋት ፈጽመው ሊሆን ይችላል። ጥፋትም ፈጽመው ቢሆን የሚጠየቁበት አግባብ አለ፣ የሚቀጡበት፣ የሚጠየቁበት የአካሄዳቸው ስህተት ካለው ስህተቱ የሚታረምበት የራሱ አግባብ ይኖረዋል እና ከዚህ ባለፈ በጣም ከተገቢው በላይ የሆነ እርምጃ በመውሰድ የሰው ሕይወትና አካል ላይ ጉዳት መድረሱ እጅጉ እንዳሳዘናቸው ገልጸው ድርጊቱንም አጥብቀው አውግዘዋል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት፣ ትናንትናም ድርጊቱን እንደምናወግዝ በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ፀጥታ በሚመለከት በህገ መንግስቱም እንደተቀመጠው የጸጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ጸጥታ አስከባሪ አካላት የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም። የክልሉ መንግስት ከአቅሙ በላይ የሆነ የጸጥታ ሁኔታ አለብኝና ና ድረሱልኝ የሚል ጥሪ ሲያደርግ ነው ኖርማሊ የፌዴራል የጸጥታ አስከባሪ አካላት የመከላከያ ሰራዊታችን የፌዴራል ፖሊስ አባሎቻችን ፀጥታን በማስከበር ረገድ የሚያግዙት የጨለንቆ ኬዝ ግን ማንም ጥሪ ሳያደርግ ነው። እና ይሄ ማን እንደጠራው እና በማን ትዕዛዝ እንደተፈጸመ ቶሎ ተጣርቶ የተጠያቂነት አሰራር እንዲኖር የኦሮሚያ ብሔራዊ ክልላዊ መንግስት እንደሚሰራ ነው የገለጹት። ህዝቡም ይህን ጉዳይ በአግባቡ እንዲገነዘብ ነው በመግለጫቸው የጠቀሱት። ከዚህም ባለፈ በማንኛውም ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ከህዝቡ ጎን እንደሚቆም ህዝቡ ላይ ጉዳት እንዲደርስ እንደማይፈልግ፣ ህዝቡ ላይ ጉዳት ሲደርስ ዝም ብሎ እንደማይመለከት፣ ጉዳት ያደረሱ አካላትን በሀገሪቱ ህግ መሰረት በህገ መንግስታችን መሰረት ተጠያቂ እንደሚሆኑ ነው የገለጹት። ከዛም ባለፈ ክቡር ፕሬዚዳንት ለማ መገርሳ በመግለጫቸው የጠቀሱት በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሄር ለይቶ በተፈጸመ ጥቃት የሁለት ተማሪዎች ህይወት አልፏል። ትላንትና ከትላንትና ወዲያ ምሽት ማለት ነው የየት ክልል ተወላጅ የሆኑ የትግራይ ክልል ተወላጅ የሆኑ ሁለት ተማሪዎች ህይወታቸው አልፏል። በዚህም ማዘናቸውን ነው የገለጹት። ማዘን ብቻ ሳይሆን ይህን ድርጊት አጥብቀው ነው ያወገዙት። ብሄር ለይቶ የሚደረግ ጥቃት በምንም መስፈርት የትም ቦታ ተገቢነት እንደሌለው፣ ይህን የፈጸሙ አካላትን በአስቸኳይ ጉዳያቸው ተጣርተው ተመጣጣኝ ተገቢውን ህጋዊ እርምጃ እንደሚወሰድባቸው ነው የገለጹት በመግለጫቸው መጨረሻ ላይ ህዝቡ ተረጋግቶ በሰከነ መንፈስ የህግ የበላይነትን ከማስከበር አንጻር ከመንግስት ጎን እንዲቆም ከክልሉ ጸጥታ አስከባሪ አካላት ጎን እንዲቆም እና አሁን በተፈጠረው ሁኔታ በብስጭት እና በሐዘን ወደ ሌላ ነገር እንዳይነሳሳ ወደ ጥፋት እንዳይሄድ ጥሪያቸውን ያስተላለፉበትን መግለጫ ነው የሰጡት ማለት ነው። አቶ አዲሱ እንግዲህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ፣ የፌዴራል መንግስቱን የሚያስተዳድረው የኢህአዴግ ወይም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅት ነው። ከዚህ አንጻር አሁን በተፈጠረው ክፍተት፣ አሁን እርስ እየገለጹ ልይ ካሉት አንጻር ከፌዴራል መንግስቱ ጋር የተደረገ ያለ ንግግር አለ ወይ? እንግዲህ አሁን ውይይቶች ይደረጋሉ እስካሁን በዚህ ጉዳይ ላይ በዚህ ስፔሲፊክ ጉዳይ ላይ የተደረገ ውይይት መኖሩን አላቅም ግን፣ ውይይቶች ይደረጋሉ። ምክንያቱም ይሄ ጉዳይ በአግባቡ ተገምግሞ ሁሉንም የመከላከያ ሰራዊት አባላትንም ይወክላል ብለን አናምንም። ይሄን ትዕዛዝ የሰጡ አካላት ለምን እንደሰጡ፣ እዚህ ድርጊት እዚህ ወንጀል ውስጥ የተሳተፉ አካላትም ለምን እንደተሳተፉ በደንብ ተጣርቶ ተገምግሞ አስፈላጊው እርምጃ እንደሚወሰድ ነው የምንጠብቀው። ስለዚህ እንደ ኢህአዴግም በዚህ ጉዳይ ላይ ግልጽ የሆነ ውይይት ይደረጋል ብለን ነው የምናምነው። ውይይት ማድረግ ብቻ ሳይሆን ደግሞ ሰላማዊ ዜጎች ላይ የሚደርሰውን ጥቃትና የግድያ ስራዎችን የፌዴራል መንግስቱና ኢህአዴግም እንደ ግንባር የሚያወግዘውን እንጠብቃለን ማለት ነው። አሁን አጠቃላይ በክልሉ የተለያዩ አካባቢዎች ጨለንቆን እና ሻምቦን ጨምሮ ያለው የጸጥታ ሁኔታ ምን ይመስላል? የጎላ የጸጥታ ችግር የለም። አጠቃላይ መላ ኦሮሚያ ውስጥ ያለው ትልቅ የሆነ የልብስ ብርሃትና ሀዘን ነው። ሁላችንም በጣም ነው የተደናገጥነው። የክልሉ ህዝብም እጅግ በጣም አዝኗዋል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ጫፍ ኦሮሚያ ውስጥ ጥልቅ የሆነ የሀዘን ድባብ ነው ያለው። ከዛ ባለፈ ግን አንዳንድ አካባቢዎች ላይ በተለይ ከፍተኛ ትምህርት ተቋማት ላይ ጉዳዩን በመቃወም የከፍተኛ ትምህርት ተቋማት ተማሪዎች ዛሬም ሀዘናቸውን ሲገልጹ ነው የነበረው፣ በኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ማለት ነው። ከዛ ባለፈ ግን በጸጥታ ችግር ረገድ ጎልቶ የሚነሳ ነገር ብዙም የለም ማለት ነው። ምዕራብና ምስራቅ አደርጌም እንደዚሁ ህዝቡ በየአካባቢው እየተሰባሰበ ሀዘኑን በሰላማዊ መንገድ እየገለጸ ያለበት ሁኔታ ነው ያለው። ስለዚህ ያለው ድባብ ከፍተኛ የሆነ የሀዘን ድባብ ነው፣ የመሰበር የልብ ስብራት ነው ያለው በተጎዱ በሞቱ ወገኖቻችን ምክንያት። ከዛ ባለፈ አጥፊዎች ለህግ እንዲቀርቡ የሚል ፓርቲ ጥያቄዎች እየተነሱ ነው ያሉት። ከዛ በተረፈ ግን የጎላ የተስተዋለ የፀጥታ ችግር የለም ማለት ነው። አሁን አንዱ ጥያቄ የክልሉ መንግስት እየጠየቀ ያለው በተለይ በጨለንቆ ተኩስ እንዲከፈት ትዛዝ የሰጡ አካላት ተጣርተው በህግ ይጠየቁ የሚል ነው ይመስለኛል አዎ ነው እንደዛ ነው ትዛዝ የሰጡ አካላትም በዛ ውስጥ የተሳተፉ ይሄ የተፈጸመ ጥቃት ነው ወንጀል ነው ብለን ነው የምናምነው ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልን ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የሌለበትም የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ሀንድል የሚደረግበት ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ ተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን ማለት ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በጨለንቆና በዩኒቨርስቲዎች በተፈጸመው ግድያ ማዘኑን አስታውቋል። ለሟቾቹ ቤተሰቦችም የሀዘን መግለጫ መልእክት እናስተላልፋለን ብሏል። መንግስት የዜጎቹን ደህንነት እንዲያረጋግጥ፣ ኢትዮጵያውያንም ለረጅም ዘመናት ለቆየው መቻቻልና አብሮ የመኖር ባህል እንዲቆሙ ጠይቋል። ኤምባሲው የመግለጫውን ይዘት አስመልክቶ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንኑን ያንጸባረቁት ጉዳዩን ማንሳትና የዜጎች ደህንነት ጉዳይ አስፈላጊ መሆኑንም ማመልከት ተገቢ ነው። ኢትዮጵያውያን የየትኛውም አካባቢ ተወላጅ ሁኑ፣ ደህንነታቸውን የማረጋገጥ ጥረት መኖር አለበት። በተመሳሳይም ዜጎች በብሔር ላይ ተመስርተው የእርስ በርስ ጥቃት እንደሚፈጽሙ የሚገልጹ ሪፖርቶች እየጨመሩ ነው። ኢትዮጵያ ለረጅም ዘመናት የቆየ የመቻቻልና አብሮ የመኖር ታሪክ እንዳላት እናውቃለን። ኢትዮጵያውያን ለዚህ ሲቆሙ ማየት እንፈልጋለን፣ ነው ያሉት። በጨለንቆና በተለያዩ ዩኒቨርሲቲዎች ያለውን ሁኔታ እንደዚሁም በኦሮሚያ ክልላዊ መንግስት የተሰጠውን አስተያየት በተመለከተ ከፌዴራል መንግስቱ ምላሽ ለማግኘት ጥረት እያደረግኩ ነው። እንደ ተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። ከአሜሪካ ድምፅ መጽሔት ይቀጥላል። አብራቸውን ቆዩ። በዚህ በጥቂት ቀናት በሚሰናበተው የአውሮፓውያኑ 2017 ዓ ም እጅግ የከበደውን ድርቅ እየተዋጋች እንደገና ከአንሰራራው ከአልሻባብ ጋር እየተፋለመች የቆየችው ሶማሊያ በዚሁ ዓመት ውስጥ አዲስ ፕሬዝዳንት መርጣለች። ባለፈው ጥቅምት ወር በሶማሊያ ታሪክ ከደረሱት ሁሉ የከፋ በሆነው የሽብርተኛ ጥቃት ከአምስት መቶ የሚበልጡ ሰዎች ተገድለዋል። ይህ በዚህ እንዳለ የአፍሪካ ሕብረት ለአስር ዓመታት የቆየውን የሰላም ማስከበር ተልዕኮ እያጠናቀቀ ባለበት በአሁኑ ወቅት የዩናይትድ ስቴትስ የጦር ኃይል በዚያች አገር እንቅስቃሴውን እያፋፋመ መጥቷል። ከናይሮቢ የቪዋ ጂል ክሬግ ያጠናቀረችውን ዘገባ ዝርዝሩን ቆንጅት ታየ። እውን ሶማሊያ የመራጭ ድምፅ በጉቦ የመግዛት ተግባር በተዛመተበት ሁኔታ ፍትሐዊ ምርጫ ማካሄድ ትችላለች በሚለው ጥያቄ ዙሪያ ወራት የፈጀ የፖለቲካ ጭቅጭቅ ሲካሄድ ቆይቶ በመጨረሻ ፓርላማዋ የካቲት ወር ላይ አዲስ መሪ መረጠ። መሐመድ አብዱላ መሐመድ ናቸው፣ ይበልጡን በሚታወቁበት ቅጽል ስማቸው ፋርማጆ። ፋርማጆ ሊመረጡ የበቁት ይላሉ የቀድሞ የፑንትላንድ መንግስት ሚኒስትር የነበሩት አሊ አህመድ ሀገሪቱን ላለፉት 27 ዓመታት ሲያመሳት በቆየው ሁከት ምክንያት ነው። ሕዝቡ አዲስ ምዕራፍ መጀመር ፈለገ። እናም እንደሚመስለኝ ፋርማጆ በአብዛኛው ሰው ዘንድ የሚታመኑ የፖለቲካ ሰው ተደርገው ይታዩ ነበር። ከምርጫው ጥቂት ቀደም ብሎ በገቡት አዳዲሶቹ የፓርላማ አባላትም ዘንድ ስለ እሳቸው የነበረ አስተያየት ይኸው ነው። ብዙዎች ሶማሊያውያን የሚቀጥለው ምርጫ ከመድረሱ አስቀድሞ ለውጥ ማየት ይፈልጋሉ። የሚፈልጉት ለውጥም አንድ ሰው አንድ ድምፅ የምርጫ ስርዓትን ያካትታል። በዚህ በታህሳስ ወር ታዲያ ሶማሊያ ሃምሳ ዓመታት በተጠጋ ጊዜ ውስጥ ለመጀመሪያ ጊዜ ነጻ የፖለቲካ ፓርቲዎችን መመዝገብና ፈቃድ መስጠት ጀምራለች። የሆነ ሆኖ አሁንም ሀገሪቱ ከባድ የጸጥታ ችግር እንደተቆራኛት ነው ያለው። ባለፈው ጥቅምት ወር በሀገሪቱ ታሪክ ከምንጊዜውም የከፋ እና የአልሸባብ ስራ ነው የተባለ ከባድ የአሸባሪ ቦምብ ፍንዳታ መሀል ሞቃዲሾ ውስጥ ደርሶ ከአምስት መቶ የሚበልጡ ሰዎች አልቀዋል። ይህ በዚህ እንዳለ ዩናይትድ ስቴትስ ሶማሊያ ውስጥ የምታካሂደውን ወታደራዊ እንቅስቃሴ እያፋፋመች ነው። ባለፈው ህዳር ወር በሽብርተኛው ቡድን በአልሸባብ የማሰልጠኛ ካምፕ ላይ ባደረሰችው የአየር ጥቃት ከአንድ መቶ በላይ የቡድኑን ተዋጊዎች እንደገደለች ዩናይትድ ስቴትስ አስታውቃለች። ነፃው የመርማሪ ጋዜጠኝነት ቢሮ ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም የተባለው ቡድን እንደሚለው ዩናይትድ ስቴትስ በዚህ የአውሮፓውያን 2017 ዓመተ ምህረት ውስጥ ሶማሊያ ውስጥ በአብራሪ አልባ አውሮፕላኖች በትንሹ 30 የአየር ጥቃቶችን አድርሳለች። ይሁንና ዩናይትድ ስቴትስ ወታደራዊ እንቅስቃሴዋን እያፋፋመች ባለችበት ወቅት የአፍሪካ ህብረት ደግሞ ኃይሎቹን እያስወጣ ነው የመጀመሪያዎቹ አንድ ሺህ ወታደሮች እስከ አመቱ ማብቂያ ባሉት ቀናት ውስጥ ይወጣሉ ተብሏል። በአጠቃላይ ህብረቱ ምን ያህል ወታደሮች እንደሚያስወጣ የሚወስነው ግን ሀገሪቱ ውስጥ ባሉት ሁኔታዎች እንደሚሆን ነው። አህጉራዊ ህብረት የጠቆመው ሶማሊያ የሀገሯን የጸጥታ ጥበቃ ኃላፊነቶች ከአፍሪካ ህብረት ላይ ለመረከብ እቅድ እንዳላት አስታውቃለች። ለዚህም 22 ሺህ ወታደሮች ያሉት ሰራዊት ታቋቁማለች። ቱርክም የሶማሊያን ወታደሮች በማሰልጠን ለመርዳት ሞቃዲሾ አቅራቢያ አዲስ ወታደራዊ ካምፕ አቋቁማለች። በዚህ ሁሉ የፖለቲካና የጸጥታ ፈተና መሀል ደግሞ ሀገሪቱን የመታ ድርቅ በብዙ ሚሊዮኖች የተቆጠሩ ዜጎቿን የቀንድ ከብቶቻቸውንና ሌሎቹን እንስሳቶቻቸውን ፈጅቶ ለረሃብ ዳርጓል። የቀድሞ የፑንትላንድ መንግስት ባለስልጣን ፋታህ ግን ተስፋ መቁረጥ አይገባም በማለት ያስጠነቅቃሉ። እንደሚመስለኝ እኛ አሁንም ቢሆን ተስፋ አለን። ዓለም አቀፉ ማኅበረሰብም ቢሆን ስለ ሶማሊያ መጻዊ ሁኔታ ተስፋ አለው። ሱማሌዎች የምንበገር ሰዎች አይደለንም፣ በቀላሉም ተስፋ አንቈርጥ። እናም ሕዝቡ የመረጋጋት እርምጃ የምናስመዘግብበት ዓመት ይሆናል በሚል ተስፋ አዲሱን ዓመት እየተጠባበቀ ነው። ክቡራትና ክቡራን አድማጮች፣ የረቡዕ ምሽት ዝግጅታችን ይቀጥላል። አሁን ዋና ዋናዎቹን ዜናዎች አዲሱ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩ ሶማሊያ የበልጥ አስተማማኝ ተቋማትን በመገንባት ከአስቸኳይ የሰብአዊ እርዳታ ተመጽዋችነት አዙሪት ሰብራ ለመውጣት የሚያስችላትን ተጨባጭ እርምጃዎች እየወሰደች ነው። የአውሮፓ ኅብረት አገሮች ከሊቢያ ለሚነሱ ስደተኞች ፍልሰተኞችም እንዲሁ የሜዲትሪያንን ባህር እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። የመን ዋና ከተማ ውስጥ በሚገኝ ፖሊስ ጣቢያ ላይ ዛሬ በተካሄደ የአየር ጥቃት ቢያንስ 30 ሰዎች ተገደሉ፣ 80 ያህል ቆሰሉ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ማድረጋቸውን በመቃወም አብዛኛዎቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ረቡዕ ኢስታንቡል ውስጥ መሰብሰባቸው ተሰማ። አስቸኳይ ስብሰባውን የጠሩት የፕሬዝዳንቱ ሪቼፕ ታይብ ኤርዶዋን ናቸው። የረቡዕ ምሽት ዝግጅታችንን ነው የምታደምጡት። አስተናጋጆቻችሁም ቆንጆ ይታይና አዲሱ አበበንን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማችሁና ወደ ቀሪዎቹ ዝግጅቶች እናልፋለን። ሰላም፣ ቪኦኤ በለውኔ የኔ መጽሔት የተባለው ትኩረት እያለሁ ዲሴምበር ሶስትና ትላንትና ማደም ሐሙስ ዲሰምበር ሰባት ሦስቱም ሰዎች የቀረቡት ሁሉም ጸረ ኢህአዴግ ወያኔ እያሉ በትክክል እንኳን ኢህአዴግ ይሉ አይጠሩትም፣ ወያኔ እያሉ ጥላሸት ይዘው እየሚቀቡ እንጂ ውይይት አልነበረም። አንድ ዶክተሩ ብርሃኑ ታውቃላችሁ በኤርትራ በሻዕብያ እየታጀበ መጥቶ በኢትዮጵያን ልማት ሰላም እየበከለ ያለ ሰው ነው። አቶ የሸዋስ ሁለት ወር ሙሉ አሜሪካን ሀገር የጨለምተኛ ፖለቲከኞች የዲያስፖራ ማለት ነው መመሪያ ሲቀበል የከረሙ ሰው ናቸው። ግዴ ዘራጤን ኤርትራዊ ሆነው ግን አረጋ በረ ህወሀትን ያቋቋመ ነው። በመጨረሻ ግን አረጋ ወር ከአረጋ በረህ ጋር ተወግደዋል ከህወሀት። አሁን እንደ ኤርትራዊነቱ ሻዕብያ ደጋፊ ነው። የኢሳይያስ ጓደኛ ነው። እነዚህ ምን ጠብቃላችን ና ስለመንግስት ብትችሉ የሚሆን ምናልባት ከመንግስትን በኩል መጥተው እዛ እሰጥ አገባ ማንቆቱ ምን እንዴት ጥሩ ነበር፣ ካልሆነ እዛ ግን ሁሉም ለአንድ ወገን ብቻ ያደል ሰው በመሆናቸው ውይይት መሆኑ ቀርቶ እንዲሁ ጥላሸት ቀቢዎች ነበሩ እና ይህ ውይይት አልነበረም። የኢትዮጵያ ሕዝብ ሊቀበለው አይችልም እና ለወደፊቱ አስቡበት። ወይም ከሁለት ወገን አድርጉት ወይም አስወግዱት እንዲህ አይነቱ ውይይት ጊዜ ስጥልኝ። ጤና ይስጥልኝ ቪዎች እንደምናላችው፣ አስተያየት የምሰጠው ለአቶ አሉላ ነው። አሉላ በሰጣ ገባህ ፕሮግራም ላይ ብዙ ጊዜ አቶ ግዛው በተከታታይ ይቀርባሉ። አቶ ግዛው ችሎታውም ኢንፎርሜሽንም አላቸው። ግን አንድ ሰው ብቻ በዛ። ሌሎች ደግሞ በዚህ ስርዓት ውስጥ አድገው የኖሩም አሉ እና እነሱም ብታቀርቡ ቆንጆ ነው ስልም፣ ቪዎች እንደምናላቸው ዘሩባቤል ከኒውዮርክ ነው። በአቶ ጎይቶም እና በአቶ ተሾመ መካከል ላይ የተደረገውን ውይይት የመራችው ጽዮን ግርማ በእውነት ጥሩ የጋዜጠኝነት ሙያን የተከተለ ስነ ምግባር የተከተለ ነው እና በጣም ለማድነቅ እወዳለሁ። የምሽቱም ፕሮግራማችንን አጋምሰናል። ሰዓቱ ሶስት ሰዓት ተኩል ያሳየኛል፣ በኢትዮጵያ አቆጣጠር። እዚህ ባለንበት ደግሞ ሰባት ሰዓት ተኩል ተሳሳትሽ እንዳትለኝ ረ ትክክል ነሽ። ዝግጅታችን ይቀጥላል። ተከታዩ አሜሪካና ህዝቧ ነርሶች የጤና ጥበቃ ስርዓቱ ቁልፍ አካላት ናቸው። ስፋት ያለው ለሆነው የሙያ ኃላፊነታቸው የተራቀቀ የትምህርትና የሥራ ልምምድ ሥልጠና ያስፈልጋቸዋል። ከዚህ ዋሽንግተን ወጣ ብሎ ሜሪላንድ ሮክቪል ቀበሌ ውስጥ ለሁለተኛ ደረጃ ተማሪዎች ተጨባጩን የነርስነት ሙያ አለም የሚያሳያቸው ትምህርት መርሃ ግብር እየተካሄደ ነው። ይህ የሥልጠና መርሃ ግብር ተማሪዎቹ በሙያው ሰልጥነው ለምስክር ወረቀት የሚያበቃውን ፈተና አልፈው ስራቸውን እንዲጀምሩ እድል ይሰጣቸዋል። ፋይዛ ኤልማስሪ ያጠናቀረችውን ዘገባ ቆንጅታዬ ለዛሬ አሜሪካ እና ሕዝቧ ፕሮግራም ታቀርባለች። የረዳት ነርስነት ተማሪዎቹ መጀመሪያ የሚማሩት ራሳቸውን ለሚንከባከቧቸው ታካሚዎች የማስተዋወቅ ዘዴን ነው። ቀደም ብሎም የተሰሙት ሲለማመዱ ነው። በሩን እናንኳኳለን፣ ሲከፈት ራሳችንን እናስተዋውቃለን። ጤና ይስጥልኝ፣ የዛሬ ተረኛ ነርስ ሆነች ትላለች ተማሪዋ እንዲህ ያሉ ተማሪዎቹ ነርሶች በየቀኑ ስራ ላይ የሚያውሏቸውን ክህሎቶች ይለማመዳሉ። የልብ ምት፣ የደም ግፊት፣ የደም ውስጥ የስኳር መጠንን የመለካት ዘዴን ወዘተ፣ ደግሞም እጆቻቸውን በደንብ አድርገው መታጠብ። ከዚያ በመቀጠል ተማሪዎቹ ቀጣዩን ስልጠና ይከታተላሉ። ለዚህ የረዳት ነርስነት ሙያ ሲማሩ እርስ በርሳቸው ብቻ ሳይሆን የተማሩትን ከታካሚ ጋር ውለው ስራ ላይ በማዋል ረገድ መለማመዱ ይጠቅማቸዋል። ኬሊ ዊልሰን አንዲቱ ተማሪ ነች። የተማርኩት ትልቁ የሙያ ክህሎት አንድን ታካሚ እንዴት ነው የምንንከባከበው የሚለውን ነው። የታካሚውን ስነ ልቦና እና አካላዊ ጤና ትኩረት መስጠት አለብን። በክብርም ልንይዛቸው ይገባል ኬሊ ሜሪላንድ በሚገኘው ጌትስበርግ ሁለተኛ ደረጃ ትምህርት ቤት የረዳት ነርስነት ሙያ ትምህርት በመከታተል ላይ ካሉ በርካታ ተማሪዎች መካከል አንዷ ናት። ትምህርት ቤቱ ይህንን ስልጠና ሲሰጥ ሶስተኛ ዓመቱን ይዟል። ሌላይቱ ተማሪ ናታሊያ ኤስተራዳ አጉየር እንዴት እንደጠቀማት ትናገራለች። ትንሽ ልጅ ሳለው ጀምሬ የነርስ ሙያ ውስጥ መግባት እፈልግ ነበር። መርዳት ደስ ይለኛል። እንደ ናታሊያ ላሉ ተማሪዎች ይህ በነጻ የሚሰጠው ትምህርት ትልቅ ጠቀሜታ አለው። የሞንትጎመሪ ኮሌጅ የነርስ ሙያ ፕሮፌሰር ሊንዳ ሆል ተማሪዎቹ መመረቅ የሚችሉት ሀያ የሙያ ክህሎቶችን ማከናወን ከቻሉ በኋላ ነው። የትምህርት መርሃ ግብሩ ተጠናቆ ውጤታቸው ሲታወቅ ያኔ ከሜሪላንድ ክፍለ ሀገር የምስክር ወረቀታቸውን ያገኛሉ። ከዚያም ከዚያው ከፍ ለሚለው የአረጋውያን ተንከባካቢ ረዳት ነርስነት ዝግጅት ይጀምራሉ። ተጨማሪ እውቀት ይሰጣቸዋል። የረዳት ነርስነት ስልጠና መርሃ ግብሩ የሚካሄደው በአንድ የጡረተኞች መኖሪያ ተቋም ውስጥ ነው። እርዳታ የሚያስፈልጋቸው አረጋውያንም የሚኖርባቸው ቤቶች አሉት። የትምህርት መርሃ ግብሩን የጀመሩት የተቋሙ አስተዳደር ቦርድ አባል የሆኑት የነርቭ ሕክምና ልዩ ሐኪም ዶክተር ጆን ሊሂ ይባላሉ። የእሳቸው ዓላማ አረጋውያኑ በተቻለ መጠን ጥሩ የሆነ እንክብካቤ እንዲያገኙ ማስቻል ነው። ነዋሪዎቹ እነዚህን ጀማሪ ባለሙያ ወጣቶች ታዲያ በደስታ ተቀብለዋቸዋል። አሁን በዚህ ሰዓት የሚቀርበው ዲሞክራሲ በተግባር ነው። አዲሱ አመሰግናለሁ። ቆንጅት ማነበው? መግቢያ ወረቀት ጠፍቶብኝ ነው ያለው። አትጎዳም በዩናይትድ ስቴትስ ደቡባዊ ግዛት አላባማ ትናንት በተካሄደው የሕግ መወሰኛ ምክር ቤት የማሟያ ምርጫ የዲሞክራቲክ ፓርቲው እጩ ዳግላስ ጆንስ አሸንፈዋል። አላባማ የሪፐብሊካን ፓርቲው ጠንካራ ወግ አጥባቂዎች አስተማማኝ ክልል የሆነ ግዛት በመሆኑ ሪፐብሊካኑ ውጩ ሮይ ሙር መሸነፍ በፓርቲያቸው ላይ ብቻ ሳይሆን በቀጣዩ ዓመት የፕሬዚዳንት ዶናልድ ትራምፕ የፖለቲካ አጀንዳ ላይም ግዙፍ አንደምታ ይፈጥራል ተብሎ ተገምቷል። ሪቻርድ ግሪን ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራሙ እንደዚህ ያቀናብሮታል። ከፍተኛ ትኩረት መሳቡ በስፋት የተነገረለትን የትላንቱን የአላባማ የመወሰኛ ምክር ቤት አባል ምርጫ ልዩ ያደረገው ምንድን ነው? ልዩ ምርጫ እንዲካሄድ የተደረገው የቀድሞው የክፍለ ሀገሯ የመወሰኛ ምክር ቤት አባል ጄፍ ሴሽንስ በጠቅላይ አቃቤ ሕግነት ሲሾሙ የለቀቁትን መቀመጫ ለመያዝ የተደረገ መሆኑ ነው። በዚህ ምርጫ ማሸነፋቸው ትላንት ማታ ይፋ ከተደረገው የዲሞክራቲክ ፓርቲው እጩ ዳግ ጆንስ ጋር የተወዳደሩት በወሲባዊ ወከባ ፈጻሚነት የተወነጀሉት አወዛጋቢው ሪፐብሊካን ሮይ ሙር ናቸው። የአሸናፊው ደጋፊዎች ግልብጥ ብለው ወጥተው ደስታቸውን በጭፈራ መግለጽ የጀመሩት በርካታ የሀገሪቱ ዋና ዋና የተባሉ መገናኛ ብዙኃን የመራራውን ልዩ ምርጫ ውጤት ይፋ ካደረጉ በኋላ ነው። ባለድሉ ዳግ ጆንስ የተቀናቃኛቸው የሪፐብሊካኑ እጩ ሮይ ሙር በወሲባዊ ወከባ ፈጻሚነት ተወንጅለው የምረጡኝ ዘመቻቸው እስከ ተናጋ ድረስ ያሸንፋሉ የሚል ግምት አልነበረም። ሮይሙር እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ዓመታት ያኔ የ30 ዓመት ጎልማሳ በነበሩበት ወቅት ከእርሳቸው በዕድሜ በጣም ያነሱ የነበሩ ሴት ልጆችን ደፍረዋል ወይም ያሳድዱ ነበር ተብለው ይከሰሳሉ። በወቅቱ ሮይሙር የአካባቢው የሕግ ጠበቃ ሆነው ይሠሩ ነበር። ዳግ ጆንስ የምርጫው ውጤት ከተገለጸ በኋላ ባደረጉት የድል ንግግር ፉክክሩ የተደመደመው በምንጋራቸው ሰብአዊ እሴቶች ላይ ነው ብለዋል። አጠቃላይ ውድድሩን ካየን የተካሄደው የሰብአዊ ክብርን መሠረት አድርጎ ነው። ይህ የምረጡኝ ዘመቻ ያተኮረው በሕግና ሥርዓት መከበር እንዲሁም በመልካም ምግባር ላይ ነው። በዚች ክፍለ ግዛት በየትኛውም አካባቢ የሚኖር ዜጋ ሁሉ ተገቢ ድርሻውን ማግኘቱን በማረጋገጥ ላይ ነው። ይህ ነው የዘመቻው ግብ። በጣም የሚገርመው ደግሞ የቀድሞው የአላባማ አቃቤ ሕግ ዳግ ጆንስ ለድል የበቁት በአፍሪካውያን አሜሪካውያን ድምፅ ሰጪዎች ጠንካራ ድጋፍ መሆኑ ነው። ይህም ብቻ አይደለም ዳግ ጆንስ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ ዓመታት ሁለት የነጭ ጽንፈኞችን ማለትም የኩ ክላክስ ክላን ቡድን ጽንፈኞችን አራት ወጣት ልጃገረዶች በ1963 በበርሚንግሃም የሚገኘውን ጥቁሮች ቤተ ክርስቲያን በቦምብ አጋይተው መግደላቸውን በተሳካ ሁኔታ አረጋግጠው በማስቀጣታቸውም ይመሰገናሉ ያ በብሔራዊ ደረጃ ሀገሪቱን በእጅጉ ያስደነገጠ ጥቃት የተካሄደው የሲቪል መብቶች እንቅስቃሴው በተጧጧፈበት ወቅት እንደነበር አይዘነጋም። አልባማ መስቀለኛ መንገድ ላይ ስትሆን አሁን የመጀመሪያው አይደለም፣ ከዚህ ቀደምም አጋጥሞናል። የሚያሳዝነው ደግሞ በእነዚያ ወቅቶች ሁሉ የተሳሳተውን ጎዳና ነበር የመረጥ ነው ክቡራትና ክቡራን ወገኖቼ ዛሬ ማታ ግን ትክክለኛው መንገድ ይዛቸዋል። በትላንቱ ምርጫ የተሸነፉት ሪፐብሊካኑ ሮይ ሙር በወሲባዊ ወከባ ፈጻሚነት ከመወንጀላቸው በፊትም ቢሆን አላባማ ውስጥ ጥሩ ስም አልነበራቸውም። ሁለት ጊዜ በሰጧቸው ጽንፈኛ አስተያየቶች ከክፍለ ግዛቱ ከፍተኛ ፍርድ ቤት ዋና ዳኝነት እንዲነሱ ተደርጓል። ለመጀመሪያ ጊዜ ከዋና ዳኝነት ሥራቸው የተነሱት የፌዴራሉ ፍርድ ቤት በፍርድ ቤቶች የአስርቱ ቃላት መግለጫዎች እንዲነሱ የሰጠውን ትእዛዝ ባለመቀበላቸው ነው። ለሁለተኛ ጊዜ የታገዱት ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በተመሳሳይ ፆታ ጋብቻ ላይ የሰጠውን ብይን አልቀበልም በማለታቸው እንደነበር ይዘገባል። ሮይ ሙር ምንም እንኳ በወሲባዊ ወከባ ፈጻሚነት ቢወነጀሉም ከፕሬዚደንት ዶናልድ ትራምፕና በምርጫ ዘመቻቸው ወቅት ዋና አስተባባሪ ከነበሩት ስቲቭ ባነን ድጋፍ አግኝተዋል። ስቲቭ ባነን የሪፐብሊካን ፓርቲው ቀኝ አክራሪ አንጃ መሪ መሆናቸው ይታወቃል። ሮይ ሙርም በምርጫው መሸነፋቸው ግልጽ ከሆነ በኋላ በተለመደው ባህል መሠረት ወጥተው ዳግ ጆንስን እንኳን ደስ አለው አላሉ። እንዲያውም ውጤቱን እንደማይቀበሉ ነው ያስታወቁት። እግዚአብሔርን ነገሮችን ሁልጊዜ እንደሚቆጣጠር እናውቃለን። በከፊል ሁኔታውን ትረዳላችሁ። የዚህ ዘመቻ ችግር አንዱ ስማችንን አስቀድሞ ማግደፋቸው ነው። ድጋፍ እንዳናገኝ አላግባብ አጥላልተውናል። ቀደም ሲል ለሮይ ሙር ድጋፍ የሰጠሁት እንደማያሸንፍ እያወቁ ነው ሲሉ ዛሬ ጠዋት የተናገሩት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ትላንት ከመሸ ላሸነፉት ለዳግ ጆንስ ስልክ ደውለው እንኳን ደስ ያለው ብለዋል። ሪፐብሊካኖች አሁን የተቀሙትን መቀመጫ በ2020 ጠቅላላ ምርጫ መልሰው እንደሚወስዱ ግን ትራምፕ ቃል ገብተዋል። የዳግ ጆንስ ማሸነፍ ሪፐብሊካኖች 100 መቀመጫዎች ባሉት የመወሰኛው ምክር ቤት አሁን ያላቸውን የ51 ለ49 አነስተኛ በላይነት ይበልጥ ያሳሳዋል። ለመጪው ዓመት የእንደራሴዎች ምክር ቤት አባላት ምርጫ ላይም ከፍተኛ ተስፋ አጭሯል። በዲሞክራሲያዊ ሀገሮች ፕሬዚደንቱ ወጥቶ ድጋፍ ቸረ ማለት ሁኔታዎችን ሁሉ በፈለገው መንገድ ይነዳል ማለት አይደለም። ወሳኙ ሕዝብ መሆኑን በአላባማው ልዩ የመወሰኛው ምክር ቤት አባል ምርጫ ታይቷል። አድማጮች ወደ ወቅታዊ ጉዳይ እንገባለን። ኢትዮጵያን በተመለከተ ጨለንቆንና ሻምቡን ጨምሮ በኢትዮጵያ የተለያዩ አካባቢዎች ሰሞኑን ህይወት የጠፋባቸው ግጭቶች መካሄዳቸውን እየዘገብን እንገኛለን። ለዛሬ ሰሎሞን አባተ ተከታዩን ይዘው ቀርቧል። በጨለንቆ ከተማና በአካባቢዋ ሰሞኑን ተፈጥሯል የተባለው ችግር የተነሳው የከትናንት በስቲያው እሁድ ከጨለንቆ ወጣ ብላ በምትገኝ ሰርከማ የምትባል ከሶማሌ ክልል ጋር አዋሳኝ በሆነች ቦታ ላይ የሰፈሩ የታጠቁ ኃይሎች በአካባቢው ነዋሪ ላይ በከፈቱት ድንገተኛ ጥቃት አንድ ሰው መገደሉን ተከትሎ እንደሆነ የጨለንቆ ከተማ ነዋሪ ነኝ ያሉኝን አንድ ሰው አነጋግሬ ነግረውኛል። ከሰርከማው ጥቃት በኋላስ ምን ሆነ? ከዛ እዛ ጋር የነበሩት ሚሊሻዎች ነበሩ ከአንድ አርባ እነሱም መከላከል ሞክረው ነበረ። ሚኒሻዎቹ እሺ፣ ቀበሌ ሚኒሻዎች። እሺ። ከዛ ከበ መከላከል የመከላከል ቶክ ሲከፈት እንደገና እነሱ ተመልሰው ሸሹ። ከትንሽ ደቂቃ ቆይ ደግሞ መከላከያ ደግሞ መጥቶ ገባ ማለት ነው፣ ከኋላ ማለት የኢትዮጵያ መከላከያ ኃይል ማለት ነው። እሺ፣ መጥቶ ከኋላቸው ገባ። ከዛ በዛ ቶክስ ልብጡ አንድ ገጠሩ ነዋሪ ገበሬ አህመድን መሀመድ ሀሰን የሚባል ሲኖረ ህዝቡን ሸሸ። ከዛ ሸሸ ወደ ጨለንቆ ከተማ ሁሉ ሸሸ ማለት ነው። እሺ የዛን ቀን ሁኔታ በዚያ በቃ ና በሚቀጥለው ቀን የጨለንቆ ከተማ ውስጥ የሚኖሩ ለቄዎች ና ወጣቶች ለማለት ለሌታ ወረዳ አስተዳዳሪ ቢሮ ድረስ ሄደው ህዝባችን እዛ ሰርፉ ላይ ያለቀ እና ስለዚህ እዛ ያለው ምንሻ መሰራ ሚሩ ት የለውም ስለዚህ እርዳታ አይደረግም ብሎ ጠየቁ። ልጆች ከትናንትና ወዲያ ሰኞ ማለት ነው ይህንን ያደረጉት ጠየቁ። እዛ የሚሰሩ ማለት አስተዳዳሪዎቹ ማለት ነው ማለት ምንም तो वो चीजें जो लड़की ने शॉप की में बात की انا मिल जाऊँगा मेरे बनने से ना दुबई जाके मैं कहलाऊँगा कि जमे पाँच हज़ार नौ सौ बंदी चुराई कुछ करता है अब उत्तराखंड में सेल्फ बोट उठला हाँ जगह जो कि पचास सौ रुपए सेल्फ बोट करने का एड्रेस आपको था निश्चित रूप से मैंने बताना मैं ዱቴ የሚባል ቦታ ነው። ምን ያደርጋሉ? በጉዛ ጉዛ ማለት በጋራ እንደዚህ የተረዳዳ ማሽላ ለመቁረጥ ማለት ነው። እዛ እንትን ያሉ አሉ እነሱም በስናይፐር ማለት ነው ሰባት ሰዎችም እዛ በተቀመጡበት ስር በተቀመጡበት ስር ሰባትም ገደሉ። ድሴ ይባላል ማለት እዛው ከተማ ጎን ነው ያለው፣ ገጠር ነው ግን፣ አሁን እኛ ገበሬዎች ምንም ነገር አያልኩም በዚህ ላይ ምንም ነገር፣ የሰሙትም ነገር የለም ሰልፍ መውጣቱንም ከተማ ውስጥ አያልኩም። እነሱ ማሽላ ለመቁረጥ ለመቁረት ስር ስር ቁጭ ብሏል። ከዛ መንገድ ላይ አስፋልት መንገድ ላይ ጮቦ ፊትለፊት እንዲታ ከተማ የገጠር ቀበሌ ሰዎችን በአንዳንድ በአንዳንድ ለቀኖች እርስዎ ይሄንን ከየት ሰሙ? ይሄንን አሁንም እየነገሩኝ ያሉትን እንዴት አወቁ? እኔ እዛ ነበርኩ፣ ከተማ ውጭ ነበርኩ። እሺ፣ እዛው ከተማ ውጭ ለቀው ነበር። ከዛ ከማዶም የሚጫጫ ድምፅ ስንሰማ ወደዛ ሄድን ማለት ነው። ከዛ ስንጠይቃቸው ከየት ዛ እዚህ መኮን መጥፋት መንገድ ስንጠይቅ አይደለም፣ ከመኪና መንገዱ ላይ ነው ወደ የመቱ ከዛ የተረፉት ደግሞ ያው እንደዚህ ተኝተው መሬ ላይ ተረ ተኝተው ነው ያመለጡት። ያው ስናይፈር መንበታቱ ያው እነሱ ዜዛ ተናል ለምሳሌ በጣም ጥላሳቸው ተበተነ ወድቃው እንዳለ ከጀርባ የወጣ እንደዚህ እንደዚህ ነው። እኒሁ የጨለንቆ ከተማ ነዋሪና የሰርከማውንም አደጋ ታዝቤያለሁ ወይም በአካባቢ የተፈጠረውን ሁኔታ ታዝቤያለሁ የሚሉት እማኝ አደጋውን የጣሉት የሶማሌ ልዩ ፖሊስ ኃይሎች ናቸው ብለውኛል። በእርግጥ ይህንን ክስ ከሶማሌ ክልል ባለሥልጣናት ለጊዜው ማረጋገጥ አልቻልንም። የምስራቅ ሀረርጌ ዞን የኮሚኒኬሽንስ ጽፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ማምሻውን ለኦሮሚኛ ዝግጅት ክፍላችን ባልደረባ ለጃለን የገመዳ ከሰጧት መግለጫ ቀንጭቤ ላሰማችሁ። ራያን ኢትሰብየ ንቡ ለሚጎን ቁበሸኒ ገላፈተኒ ኩኒ የሀገር መከላከያ ሰራዊት የአስራ አምስት ዜጎቻችንን ህይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ህዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። ይህን ችግር ለመፍታት የኦሮሚያ ክልል መስተዳድር ከሶማሌ ክልል ጋር በተለያዩ ጊዜያት ስምምነቶች ሲፈርም ነበር። ችግሩ ለአስራ ሁለት አመታት የዘለቀና በ1997ቱ ሬፈረንደም ወይም ውሳኔ ህዝብ መሰረት የድንበር ችግሩ እንዲፈታ ከተወሰነ ወዲህ ሁኔታዎች እየበለጠ እየከፉ ሄደዋል። የተሰለፉትን ወደ ቤታቸው ከመመለስ ይልቅ ብለዋል አክለው ወይዘሮ ፈዲላ ዳውድ የመብት ጥያቄ በሰላማዊ መንገድ ስለጠየቁ ብቻ እንዲህ አይነት ዘግናኝ እርምጃ በተለይ በቀበያቸው ውስጥ በእርሻ ላይ በነበሩ ሰባት ገበሬዎች ላይ መውሰድ መተኮስና መግደል ያሳዝናል ብለዋል። ከተገደሉት ሌላ አስር ሰዎች መጎዳታቸውን መቁሰላቸውን በተለያዩ ሆስፒታሎች እየታከሙ መሆናቸውን የዞኑ የኮሚኒኬሽንስ ጽሕፈት ቤት ምክትል አራፊ ወይዘሮ ፈዲላ ዳውድ ለቪኦኤ ገልጸዋል። የግጭቱን መንስኤም እንደሚከተለው ያስታውሳሉ ናማ መቃን አህመዲን አህመድ ሀሰን የሚባል ሰው በተፈጠረው የድንበር ግጭት በልዩ ኃይል ተተኩሶበት ሕይወቱ ስላለፈ ጨለንቆ ውስጥ ያለው ህዝብና ወጣት በድንበር ግጭት የህዝባችን ማለቅ የህዝባችን ማለቅ መቆም አለበት የሚል ጥያቄ ነበራቸው። የሀገር መከላከያው ሰራዊት ከከተማ ውስጥ ምን ይሰራል? የድንበር ግጭት ባለበት ህዝባችን እያለቀ ባለበት ቦታ ቢያንስ ቢያንስ ልዩ ፖሊስን መከላከል እንዴት አቃተው ብለው የተቃውሞ ሰልፍ ወጡ። በሌላ በኩል ሁለት የትግራይ ተወላጅ የሆኑ ተማሪዎች ከትናንት በስቲያ ምሽት በተገደሉባት የሆሮ ጉድሮዋ ከተማ ሻምቡ ሁኔታው ዛሬ ምን ይመስል ይሆን? ለመሆኑ በተማሪዎች መካከልስ እንዲህ አይነት የዘር መካረርና ልዩነት ስር ሰዶ ያውቃል? ከዩኒቨርሲቲው ባልደረቦች አንዱን አነጋግሬ ነበር። ጥሩ ሪሌሽን ናቸው የነበራቸው ተማሪዎች እርስ የተከሰተው እንዳልኩት ከዛኛው ግድያ በኋላ ነው ሰለሞን ከየትኛው አደግራት ግድያ ከተፈጸመ በኋላ ተማሪዎች ከተለያዩ ሚዲያ በመስማት ነው ይህን ድርጊት አማራና ኦሮሞ አንድ ነን በምል ያለው ልጁ ተናግሯል ነው የሚባሉ አንደኛው ማሱ አጎስ ምን ብሏል ሽጣል ነበር አሉ ከነዚህ ጋር ይሁን አይሁን አይ ደግሞ አሁን ከታሰሩት ጋር መሆኑን እርግጠኛ አይደለሁም ለመሆኑ ይህንን ሁኔታ ለማርገብ ለማግባባት የተደረገ ምንም ጥረት አልነበረም። በዩኒቨርሲቲ ውስጥ ይሄ ሁሉ ማታውን ሁኑ ተማሪዎች አምስት ሰዓት አካባቢ ይሄ ድርጊት አንደኛው መዋሸው እንደዛ ብለዋል የተባለ ነው እንጂ ከዛ በፊት ስላልተፈጸመ ይሄ ነገር ተከስቷል ብያለሁ። አሁንም ሌላ ደግሞ የግቢው ደህንነት ተጠሪ ተብሎ የተሾመው ማለት ነው እሺ ይሄን ጉዳይ ቀስቃሾችን ትጠቅማለህ፣ አለዚያ ታሰራለህ ምናምን ተብሎ ታስሮ ነው የወጣው አላየውም። ከዛ በኋላም ሌላ ህይወት እንዳይጠፋ ህይወትን ለማዳን ላይ ስራ ላይ ነበርኩኝ እንጂ ማን እንደነበረበትም አሰብ ያላወቁኝ ስድስት ሰዓት ላይ ተጠረጀ ብሎ ከስሮ ነው ትናንትና፣ ወደ አስራ ሁለት ሰዓት አካባቢ የወጣው ማስራ ነጋሽ የሚባለው የደህንነት ተጠሪ። ዛሬስ ስ እንዴት ዋለ ግቢው? ምንም ተማሪ ዛ ግቢ ውስጥ የለም፣ ወጥተዋል። አዎ፣ ካምፓስ ውስጥ ምንም ተማሪ የለም። ለምን? ዛሬ ግን ከነቀምት አካዳሚክ ቫይስ ፕሬዚዳንቱ አቶ ድንኳና የሚባል ዶክተር ድንኳና የሚባል መጥቶ ስብሰባ ቀርቶን፣ ነገ ተማሪዎችን ዶርም እንዲገቡና ትምህርት እንዲጀመር ከባቢ ወደ ሴትል ወደ ሆነ ወደ ነባሪያዊ ሁኔታው እንድመለስ የበቱችን ጥረት እንድናርግ የሚል አዝማሚያ ላይ ተማሪዎቹ። ለምንድን ነው ዛሬ ያልገቡት? ፈሩ፣ ተማሪዎች ፈሩ። ትናንትና ከትናንት እንደነገርኮትም ወታደር ከትንፃ ሱካር ፋብሪካ ሆነች ቶ ስለሆን ከዛ ፍረል ፖሊሶች መጥቶ ነበር። እሺ ተማሪው እነሱን ፈርቶ ይገሉናል ብሎ እንዳሉ ወጥቷል። ሌላው ወደ ዘመድ ሄደዋል። ኢትዮጵያን ስጆቹ መፍራሽ ምናምን ብዬ ያሳደርኳቸውን ማታ የአማራም የኦሮሞም ነጋ ደዱራ ስጆቹ ነበሩ። ማታ አዳሪ ተማሪዎች ሁሉ ማደሪያዎቻቸውን ጥለው ወጥተዋል ነው የሚሉኝ። በጣም ወጥተዋል። ባዶ ነው፣ ዩኒቨርሲቲው ባዶ ነው፣ ምንም ባዶ ነው። ትናንትና ውስን ተማሪዎች ናቸው እዚህ የዛ አካባቢ ተማሪዎች ወንዶች ነበር። ቤቶች ማፈርቶ ከግቢ በጊዜ ነው ለቅፉ። ሻምቦ ለመሆኑ ምን ትመስላለች? አሁን ሻምቦ፣ አሁን ከተማ አካባቢ መብራት አለ። ወደ ዩኒቨርሲቲ አካባቢ ሆስፒታሉ አካባቢ መብራት የለም። ከትናንት ጀምሮ ነው የጠፋው። አሁን የአካባቢው ሰው ስጋት መከላከያ ይመጣል። ትናንትና እንዳለ ጨለንቆ ላይ ብዙ የኦሮሞ ተወላጆች ሞተዋል። አደግራት ላይም ብዙ አማራና ኦሮሞ ብሄር ሞተዋል። እነዚህ ሁለት ሰ ግን ሚዲያዎች ትናንትና ሲያራቅቡ ነበር። ወታደሮች ድንገት መቶ ፈደራልና መከላከያ መቶ ሌላ እርምጃ ይወስዳል። ምልክጋ ተከበብናል። ግን እስካሁን ድረስ የታየ ግጭት ወይም ሌላ ሁኔታ የለም። ከውጥረት እና ከስጋት በስተቀር ምንም ሌላ ግጭት የለም። ዛሬ አልነበረም። እዚህ አካባቢ ከሩቅ ቦታ የመጡት የአማራ ልጆችም ኦሮሞ የሆኑ ተማሪዎች ይዞ ገፍተው ወደ ዘመዶቻቸው አሰክቶ ያኛ እንደዛ አይነት ትብብር ነው ያለው። ተማሪዎቹ ሌላ ነገር እንዳይሰማቸው፣ ባዳነት እንዳይሰማቸው የተቻለ ሀይል ሁሉ እያደረግንላቸው ነው እንግዲህ ከአማራ የመጡ ተማሪዎች ወደዛ ሄዱ ሲሉ ከሌሎቹስ አካባቢዎች የመጡ ተማሪዎች የትግራይ ተማሪዎችን ጨምሮ ምን ሆኑ? እነሱ የት ሄዱ? እዚህ አካባቢ ያሉ ሰዎችም ቤተ ክርስቲያንም ተባብረዋቸው እነሱንም ተቀብሏቸዋል። የአካባቢው ሰው ነው ያስተናገዳቸው፣ የተቀበላቸው ሰው። በቃ ቤተ ክርስቲያን ነበሩ፣ ጫካም ያደሩ ነበሩ፣ እዛን ቀን ሸሽቶ ማለት ነው። ከዛ በኋላ እዛ አካባቢ ያለው አማራ ይበዛል፣ ዩኒቨርሲቲው የዱሮ ሆስፒታል አካባቢ ያለው እና ህብረተሰቡ አንድ ነን ከበላይ ያሉት ቲፒልፎች ናቸው እነኛ፣ ቲፒልፎ ተባለ ለዚህ ጉዳይ ያደረጉንና አንድንን በምን ነው ህዝቡ። ሌላ ትግሬን ለይቶ ግን አላደረጉም፣ አንድ ላይ ከዛኛው ህይወት ያለፈ በኋላ። ሌላ በሌላ በኩል ደግሞ የአምቦ ከተማ ነዋሪ የሦስት ቀናት አድማ ላይ ነው ያሉኝን አንድ የከተማይቱን ነዋሪም አነጋግሬ ነበር። በአምቦ ከተማ በጨላንቆ ወረዳ ላይ ከሀያ በላይ ወገኖቻችን በመከላከያ ሰራዊት የተገደሉበትን ለሶስት ቀን ለማስታወስ ነው። የአዘን መግለጫ የሚባል ነገር አለ። እሺ፣ የስራ ማቆም አድማ ግን ቤት ሆነን እነሱን ለማስታወስ ለሶስት ቀን ጥሪ ባምቦ ተደርጓል። ከመቼ ጀምሮ ነው ይሄ አድማ የተጠራው? ከሮብ ጀምሮ እስከ አርብ። ከዛሬ ጀምሮ ነው ማለት ነው። ከዛሬ ጀምሮ ነው አሁን ባምቦ ከዛሬ ጀምሮ ሆቴሎች ዝግ ናቸው፣ ባንኮች ዝግ ናቸው፣ ሱቆች ዝግ ናቸው። ትራንስፖርት አገልግሎት ተቋርጧል። ተጀምሯል ማለት ነው። ሶስት ቀን ያበራ ቤታችን ሆነን በመከላከያ ሰራዊት በግፍ የተጨፈጨፉ ወገኖቻችን ለማስታወስ ሀዘን ላይ ነው። የመንግስት መስሪያ ቤቶችስ ክፍት ናቸው? በከፍል ዝግ ናቸው። ሰራተኞች ሰርቶ ወደቤት ገብተዋል። የመከላከያ ሰራዊት እንዳለ ድዎ በፓትሮል ነበር በትናንሽ ሲካቅመድናዎች አሁን ግን እንዳሉ በኦራል አስር በላይ ኦራል በከተማው የተለያዩ የመንግስት መስሪያ ቤቶች ሰፍሮ የሚገኙት ነገሩ እንዲህ ነው። የአምቦ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው ወደ አካባቢው በተሰማሩ የክልሉ ፖሊስና ፌዴራል ሀይሎች መካከል ተኩስ የቀላቀለ ግጭት መፈጠሩን ነው የነገሩኝ። እኚሁ እማኝ ለስልክ መስመሮቹ ጥራት ይቅርታ ጠይቃለሁኝ በቅድሚያ። የኦሮሚያ ፖሊስ በዚሁ የአምቦ ችግር ውስጥ እኛ እናረጋጋዋለን ተውልን ሲሏቸው የተማሪዎቹን ተቃውሞ ማለት ነው፣ የፌዴራሉ ፖሊስ ኃይሎች አትግቡ ብለው ተኩስ እንደከፈቱባቸው፣ በግጭቱ የሞተና የቆሰለ መኖሩን መስማታቸውን፣ አንዲት የዘጠኝ ዓመት ሕፃን በጥይት ተመታ ሆስፒታል እንደምትገኝ ነግረውኛል። በሌላ ዜና ደግሞ በሰሜን ወሎ ውርጌሳ አካባቢ ተፈጥሯል በተባለ ግጭትም እንዲሁ ችግር መኖሩን ሰምተናል። እየተከታተልን ነው እናደርሳችኋለን ዘገባውን። ስርዓት ሙሉ በሙሉ ከመፈራረሱ አስቀድሞ ዩናይትድ ስቴትስ የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሀት አመራር በጥብቅ ሊያሳስብበት ይገባል ሲሉ የቀድሞ አምባሳደር ሄርማን ኮሀን ዛሬ በትዊተር ባወጡት መልእክት አሳስበዋል። አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። ዋና ዋናዎቹን ዜናዎች አሰማለሁ። አሁን አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን እንደተናገሩት ሶማሊያ ይበልጥ አስተማማኝ ተቋማትን በመገንባት ከአስቸኳይ የሰብዓዊ እርዳታ ተመጽዋችነት አዙሪት ሰብራ ለመውጣት የሚያስችላትን ተጨባጭ እርምጃዎች በመውሰድ ላይ ትገኛለች። የአውሮፓ ሕብረት ሀገሮች ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራኒያን ባህርን እንዳያቋርጡ በማድረግ ለወከባና ለሰቆቃ እንዲዳረጉ ምክንያት ሆነዋል ሲል የመብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። የመን ዋና ከተማ ሰንዓ ውስጥ በሚገኝ የፖሊስ ጣቢያ ላይ ዛሬ በደረሰ የአየር ጥቃት ቢያንስ ሰላሳ ሰዎች ተገድለዋል። ሰንዓ ባለው የፖሊስ አካዳሚ ቅጥር ግቢ በሽምቅ ተዋጊዎች ቁጥጥር ስር ባለው ጣቢያ ላይ ዛሬ ረቡዕ ማለዳ በደረሰው በዚሁ የአየር ጥቃት ከሞቱት ሌላ ቢያንስ ሰማንያ ሰዎች መቁሰላቸው ታውቋል። ጥቃቱ የተካሄደው በሳውዲ መራሹ ጣምራ ኃይል ሲሆን ኢላማ ያደረገውም የሽምቅ ተዋጊዎቹን ይዞታ እንደሆነ ነው የተነገረው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ማወቃቸውን በመቃወም አብዛኞቹ በእስላማዊው ዓለም የሚገኙ መሪዎች ዛሬ ኢስታንቡል ውስጥ ስብሰባ ማድረጋቸው ተሰምቷል። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዝደንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረቱ ባየለበት በዚህ ወቅት መሆኑ ነው። ከመሰነባበታችን በፊት ባሉት ጥቂት ደቂቃዎች ይህንን የብዙነሽ በቀለን ዜማ እናደምጥ። ክቡራትና ክቡራን አድማጮች አብራችሁን ስላመሻችሁ እናመሰግናለን። የረቡዕ ምሽት ዝግጅታችን ተጠናቋል። ወደ ትግርኛ ቋንቋ ስርጭት በዚሁ በተጀመረው ሙዚቃ እንለፍ። በሰላም ደሩ።